የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ወይም መድረክ በአህጽሮቱ ትናንት እሁድ ህዳር 8 ቀን ሊያደርግ የነበረውን ሰላማዊ ሰልፍ ወደ ህዳር 29 ለማዘዋወር እንደወሰነ ገልጧል። መድረክ ትናንት እሁድ ሊያደርግ የነበረው ሰላማዊ ሰልፍ የተሰረዘው ሌሎች ዓለም አቀፍ ስብሰባዎች በአዲስ አበባ ይከናወኑ ስለነበር እንደሆነም ገልጧል። መለስካቸዋማ ዘገባለው። የመድረክ ሊቀመንበር ዶክተር መረራ ጉዲና ዛሬ ለቪኦኤ በስልክ እንዳስታወቁት ባለፈው እሁድ ሊያደርገው የነበረውን ሰልፍ ለመሰረዝ የተገደደው የከተማዋ የሰልፍና ሕዝባዊ ስብሰባዎች እውቅና ሰጪ አካል ለመድረክ በጻፈው ደብዳቤ በእለቱ በከተማዋ የተለያዩ ዓለም አቀፍ ስብሰባዎች ይካሄዱ ስለነበረ ለጥበቃ ሳይሰማሩ የነበሩ የጸጥታ ኃይሎች እጥረት ስላለ የግንባሩን ጥያቄ ማስተናገድ እንደማይችል ገልጿል። ከዚያም አልፎ በቀጣዩ ሰሞንም ተመሳሳይ ክንውኖች በከተማዋ ስለሚከናወኑ በዚህ ወቅት እንዲህ ያሉ ጥያቄዎችን ማስተናገድ እንደማይችልም መግለጹን ዶክተር መረራ ተናግረዋል። የመድረክ አመራር ዛሬ ባደረገው ስብሰባ ይህን በሳዑዲ አረቢያ በኢትዮጵያውያን ስደተኞች ላይ የሚደርሰውን ግፍ ለመቃወምና ሌሎችም ጉዳዮችን የሚያንጸባርቅ ሌላ ሰላማዊ ሰልፍ በጠቅላይ ሚኒስትር ጽፈት ቤት ፊት ለፊት ህዳር 29 ቀን 2006 ዓ ም ለማካሄድ የወሰነ መሆኑን እና የእውቅና ጥያቄውንም ለሚመለከተው ክፍል እንደሚያቀርብ የመድረክ ሊቀመንበር አረጋግጠዋል። በሳውዲ አረቢያ በኢትዮጵያውያን ስደተኞች ላይ እየተፈጸመ የሚገኘውን ግፍ በመቃወም ባለፈው አርብ ህዳር 6 ቀን 2006 ዓ.ም በሰማያዊ ፓርቲ ተጠርቶ የነበረው ሰላማዊ ሰልፍ በፖሊስ ኃይል ተበትኖ ድብደባና እስራትም ተፈጽሞ እንደነበረ በአሜሪካ ድምፅ ሬዲዮ መዘገቡ ይታወሳል። መለስካቸው አምሃ፣ አሜሪካ ድምፅ ሬዲዮ ከአዲስ አበባ።